የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ1922ና በ31 ሜትር ባንዶች አጭር ሞገድ በየቀኑ ከምሽቱ 3 እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በተለይ ከምንልክ በኋላ የነበረው ሲስተም ጽሁፍ የለም። ከዚያን ጊዜ የነበሩትም ህይወት ምን ልህ የተማሩም ያስተማሩም አንዳንዶች ቢገኙ ነበር እነሱን እያደረግ ትልቅ መጽሐፍ ጻፏል። እሺ ሁለት መቶ ሶርስ ቡክ አፍ ኢትዮጵያን ኤዱኬሽን ልናደርግ ይሞክር ነው። የደረሱብን ችግሮች ምንድን ናቸው፣ ይህንን ሁሉ የሚል ጥያቄ ነው እሱ። ሊታተም ስንዘጋጅ ነው እንግዲህ ያን ጊዜ ሬቮሉሽን የመጣው እና እኔ ብስባት ይካል ጠሪ እስከ ዛሬ አልታተምም። ነገር ግን ከዚያው መጽሐፍ በተንተራሰ ሌሎች ብዙ መጽሐፍት አሉ። የዛሬው የአሜሪካ ድምጽ ራዲዮ የአማርኛው ክፍል ከሰላሳ ሶስት ዓመታት በፊት በአሁኑ ይዞታው ከመቋቋሙ ብዙ ብዙ ዓመታት ቀደም ብሎ የአሜሪካ ድምፅ የውጭ አገልግሎት በመባል የሚታወቀውን የራዲዮ ፕሮግራም በማቀናበር ወደ ኢትዮጵያ ያስተላልፉ የነበሩት ፕሮፌሰር ተሾመዋጋ የዘንድሮው የሴት ተሸላሚ ናቸው። በጣም ትልቅ ጥያቄ ነው ጠየቃቸው፣ የሚፈትነኝ ነው ነገሩ። በአንድ በኩል ቅር የሚሰኝበት ነገር አለ። ምክንያቱም ቀደም ሲል የነበረውና መቆየት ያለበት ቅርስ ሲተውና ሲናቅ ወይም ሲበረስ ደስ አይልም። የውጭውም ደግሞ ጫና አለ። እንደ እንግሊዝኛ በቋንቋ ሄድነ በዘፈን በእኔ ወጣትነት ጊዜ ክራር ተጫዋች ነው። ዋሽንቱን የሚጫወተው እረኛ ነው። ህሊና ይወስዳል። ሌላው የዘንድሮ የሲር ተሸላሚ ከአርቲስት ተስፋዬ ገሰሰ ጋር የተጀመረውና ባለፈው ሐሙስም የቀጠልነው ውይይት ዛሬ ይጠቃለላል። ቀጥሮ ብለታ በሚደረገው የብሔራዊ ቲያትር ስልሳኛ አመት ክብረ በዓል ላይ በርካታ የጥበብ ባለሙያዎችን ህዝብ ያስተዋወቀ የኢትዮጵያ የባህል ርስንና ትይቶች ከአጥናፍ እስከ አጥናፍ ለስልሳ አመት ያልተቆጠበ ጥረት ያደርግ የቆየ ኢንስቲትዩሽን ነው። እየተዘጋጀ ያለ የዘንድሮው ሰላሳ ሁለተኛው የሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ክብረ በዓል የብሔራዊ ቲያትርን ስልሳኛ አመት በዓል በልዩ ዝግጅት ሊያከብር መሆኑን ነው የፌዴሬሽኑ የቦርድ አባል አብይ ኑርልኝ ሲናገር ያደመጥ ነው። ለፌዴሬሽኑ የዘንድሮ አጠቃላይ ዝግጅት ያወጉናል። የንጉሥ ያክሌሎ ዝግጅት የታወቀና የማይቀር ነው። በሰዓቱ ይቀርባል። ሰላም እጅጉን እንደምንሰነበታችሁ ውድ አድማጮች፣ ራዲዮ መጽሔት ቀረበ ማለት ዕለቱ እሁድ መሆኑን ይገልጣልና ቀኑን ብቻ እናስታውስ። ቀኑ ሰኔ 14 ዓመተ ምሕረቱ 2007 ዘመኑ ሉቃስ ቴሌላይም ቤክን ይዘን እስከ አራት ሰዓት የምናስተናግዳችሁ ደግሞ አዘጋጅና አቅራቢዎቹ አዲሱ አበበና አሉላ ከበደንን መልካም ምሽት እንመኛለን። ዜናውን እናስቀድምና ተመልሰን እንመጣለን። ጤና ስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። ዩናይትድ ስቴትስ ደቡብ ካሮላይና ቻርልስተን ከተማ ውስጥ ባለፈው ሳምንት ዘጠኝ ሰዎች በነጭ ታጣቂ የተገደሉበት ታሪካዊ የጥቁር አሜሪካውያን ቤተ ክርስቲያን የመጀመሪያውን የቅዳሴና የጸሎት ስነ ስርዓት ዛሬ ተካሂዷል። የሰንበት ትምህርት ቤቱም ዛሬ ቀደም ብሎ መከፈቱ ታውቋል። አማኑኤል ኤኤምኢ ቤተ ክርስቲያን ለመግባት ምዕመናን ሰልፍ ይዘው ተጠባብቀው የታዩ ሲሆን ደጅ የነበሩትም ስርዓቱ ሲጀመር በጭብጨባ ደስታቸውን ገልጸዋል። ቤተ ክርስቲያኑ ውስጥ መሀሉ ላይ የቤተ ክርስቲያኑ አባላት በሀዘን በተደመመ ስሜት ተቀምጠውና እርስ በርስ እየተቃቀፉ አንዱ ሌላውን ሲያጽናና ተስተውሏል። ዳርና ዳር ባሉት መቀመጫዎች ደግሞ ከቅርብና ከሩቅ ከካሊፎርኒያም ጭምር የተጓዙ ጎብኚዎች ተቀምጠዋል። የጸሎቱ መሪ እግዚአብሔር ከደከምንበት እንዲያጠነክረን ቀና እንዲያደርገን እንጸልያለን ማለታቸው ተጠቅሷል። በመላዋ ቻርልስተን ያሉ ሌሎቹ አብያተ ክርስቲያናትም በአንድነት ሆነው ለድጋፍ ደወል ደውለዋል። በዚህ የጥቁሮች ታሪካዊ ቤተ ክርስቲያን ግድያዎቹን በመፈጸም የተወነጀለው የ21 ዓመቱ ዲለን ሩፍ ራሱን የመጨረሻው ሮዴዥያዊ ነጭ ብሄርተኛ በማለት ይጠራ እንደነበረ ተዘግቧል። በዚህ ሳምንት ቡሩንዲ ዋና ከተማ ቡጁምቡራ በሚገኝ ትምህርት ቤት ላይ የተፈጸመው ጥቃት እጅግ አሳዛኝና ትርጉም አልባ ነው ሲሉ ተሰናባቹ የዚያች ሀገር የዩኒሴፍ ተጠሪ አስገነዘቡ። ጆሃንስ ዌዲንግ በ ቡሩንዲው ስራቸው የመጨረሻው ቀን በሆኖ በትናንትና ሁለት ለቪኦኤ በሰጡት ቃል ዴ ኦፍ ዲ አፍሪካን ቻይልድ በተባለው ትምህርት ቤት ላይ ና የ15 አምስት አመት ልጅ ያቆሰለው የእጅ ቦንብ ጥቃት ለልጆች ሁሉ ከማናቸው የሚበልጥ መጠበቂያ በሆነ ስፍራ የተፈጸመ የሚወገዝ ተግባር ነው ብለዋል። የቡሩንዲ የፖለቲካ አለመረጋጋት የልጆችን ደህንነት ጥበቃ ሊያበላሽ አይገባም ሲሉም የዩኒሴፉ ተጠሪ አስገንዝበዋል። ደቡብ ኮሪያ ዛሬ እሁድ ሶስት አዳዲስ መርስ የሚባለው የመካከለኛ መስራቅ የመተንፈሻ አካል በሽታ ተጠቂዎች መገኘታቸውን ይፋ አደረገች። አንድ ዶክተርና አንድ ነርስ ከመካከላቸው ያሉ መሆኑን የፈረንሳይ የዜና አገልግሎት ዘግበዋል። የእነዚህ የአዲስ የበሽታው ተያያዦች መገኘት ደቡብ ኮሪያ ትናንትና አዲስ አንድም አዲስ ተያዥ ባለመገኘቱ ገዳዩን በሽታ እያሸነፈችው ነው በሚል ተፈንጥቆ የነበረውን ተስፋ አጨልሞታል። የሀገሪቱ የጤና ሚኒስቴር በበሽታው የሞቱት ሰዎች ቁጥር ሀያ አምስት እንደደረሰ አስታውቀዋል። በዚህ ምንም አይነት በሚታወቅ መከላከያ መቆጣጠር በማይቻለው በሽታ በሀገሪቱ የታመሙት ሰዎች ቁጥር አንድ መቶ ሰባ መድረሱን የሀገሪቱ የጤና ሚኒስቴር አስታውቋል። በመጨረሻም የአፍጋኒስታን ባለስልጣናት ዛሬ በደቡቧ ሄልማንድ ክፍለ ሀገር መንገድ ዳር የተቀበረ ፈንጂ አስራ ዘጠኝ ሰላማዊ ሰዎችን መግደሉን አስታወቁ። ዘጠኙ ልጆች እንደሆኑ ተነግሯል። በጥቃቱ የተገደሉት ሰለባዎች በአቅራቢያው በሚገኝ ወረዳ በ አፍጋን መንግስት ኃይሎች እና በታሊባኖች መካከል ከሚካሄድ ውጊያ በመሸሽ ላይ የነበሩ እንደሆኑ ተዘግቧል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ታዘበው ነበር መሰሪዎች ተንኮል እንደ ተበተቡ፣ ስስታም ጨካኞች አዱኛ እንደ ካቡ፣ ኃይለኞች በትቢት እንደ ተረበቡ፣ ግፈኞች በሰው ደም ቀስፈው እንደ ዋኙ፣ ዘራፊዎች ደልበው እርካታ እንዳገኙ፣ የሚዘልቁ ቢሆን የወጡ ሳይወርዱ፣ እታዘበው ነበር አምላክን በፍርዱ። ከደራሲና ገጣሚ ጸሐይ መላኩ የስሜት ትኩሳት የግጥም መድበል ያገኘናቸው ስንኞች ናቸው። እናመሰግናለን። Tunaantı çenen ki zarem besapnya Tunaantı çürüki zarem besapnya Lemaanam የዛሬው የአሜሪካ ድምፅ የአማርኛው ክፍል በአሁኑ ይዞታው ከ ሰላሳ ሶስት ዓመታት በፊት ከመቋቋሙ በርከት ያለው ዓመታት ቀደም ብሎ እንደ አውሮፓውያን ዘመን አቆጣጠር በ1958 በኢትዮጵያ አቆጣጠር 50 እና 51 መሆኑ ነው የአሜሪካ ድምፅ የውጭ አገልግሎት በመባል የሚታወቀውን የራዲዮ ፕሮግራም በማቀናበር ወደ ኢትዮጵያ ያስተላለፉ ነበር። የሚሽጋን ዩኒቨርሲቲው የትምህርትና የአፍሪካ አሜሪካውያን ታሪክ ጥናት ፕሮፌሰር ተሾመ ዋጋው ነው። በእንግሊዝኛው ምህጻር ቃል ሲድ በመባል የሚታወቀው የኢትዮጵያውያን የሽልማት ድርጅት ማህበረ ግይሯን ዘረ ኢትዮጵያ የዘንድሮ ተሸላሚዎች አንዱ ናቸው። ባለፈው የመጀመሪያው ቀርቦ ነበር አሉላ፣ ዛሬ ወደ ሁለተኛው ነው የምንሄደው። ልክ ነው። አዲሱ ከፕሮፌሰር ተሾመ ዋጋው ጋር በተለይ በአሜሪካ ድምፅ ራዲዮ አጀማመር ይሰሩ የነበሩበትን በተመለከተ ምጥን ዝግጅት አቅርበናል። ለሽልማት ከበቁባቸው አንዱ ከሀምሳ ዓመታት በፊት የራዲዮ ጀማሪነታቸው ነው። ሌሎች በርከት ያሉ ለማህበረሰብ የሚጠቅሙ ስራዎችም ጽፈዋል። የትምህርት ልዩ ባለሙያም ናቸው። ሰዓታችን እንደፈቀደ ደግሞ የዛሬውን እናቀርባለን። መልካም ቀጥሉ። ፕሮፌሰር ተሾመ ዋጋው የትምህርት ሰውኖት የእርሶን ፈለግ ተከትለው ስለ ኢትዮጵያ ትምህርት ያጠኑ ወይም ስለ ትምህርት በአጠቃላይ ያጠኑ ብዙዎች ኢትዮጵያውያንም የእርሶን ስራዎች ነው በዋቢነት የሚጠቅሱት። እንደ አውሮፓውያን ዘመን አቆጣጠር በ971 እና 73 65 እና 66 በኢትዮጵያ ዘመን አቆጣጠር ያደረጉት የልጆችን ትምህርት የመቀበል አቅም የሚመረምር ንድፈ ሀሳብና ተግባራዊ ትምህርት በገጠር ኢትዮጵያ በቀዳሚነቱም በዋናነትም መሰረት በመጣሉም የትምህርት ስርዓት ለመቅረጽም ረድቷል። በኢትዮጵያ የሚባለው ስፍራ የተሰጠው ጥናቱ ይዘቱ ምንድን ነበር? እስኪ ያስረዱን። ምንድን ያደረጉት በቀጥታ ቀላል አይሆንም። መጀመሪያ እዚህ ዩኒቨርሲቲ ደርግ ስወጥቼ እንደተመለስኩ በዚያን ጊዜ ፖለቲካል ችግር ነበር። ተማሪዎቹ አይማሩም፣ ስራችን ዲስራፕት ይሆናል። እኔ ግን የፈለኩቱ እና አጓጓሁቱ ወደ ዲፓርትመንቱ የሄድኩቱ ጥናት ማድረግ የአድሚኒስትሬሽን ሌሎችም ሊያደርጉት ይችላሉ። አንደኛ አገር ቤት የሚኖሩት ወላጆች ልጆቻቸው ምንድን ነው የሚፈልጉ? ስሜታቸው ምንድን ነው? ሰቱ ምንድን ነው? እነሱን ተማሪዎችን ይዤ እጀ ለምሳሌ መንዝን ወሰድ አዲስ አበባ ማስተማር ስላለብኝ እሱ መራቅ አይደለም። ተማሪዎችን ሱፐርቫይዝ አደርጋለሁ። አምስት አመት ሲሽ ለአንድ አመት እና ሪፖርት ጻፉኝ ብዙ ጥናት የሆነው እዛ ላይ ነው። ይሄ ማለት ሪቪንግ ፕራክቲስስ ሩራል ኢትዮጵያ ተባለው ልጆቻችንን አስተሳሰባቸውን እና በምን ስልት የሚማሩ በተሻለ ውጤት እንደሚያመጡ ተባለው ምንም የለም። በዚያን ጊዜ አንድ ስለሆነ ሁለተኛ፣ አሁን ጠላት ጠላት ስንል ያን ጊዜ ጣሊያን ማለት ነው። ከወጣ በኋላ ያመጣ ነው። አብዛኛው የወስተርን ኤጁኬሽን ሀውረ ለማንተዘት ምንስ ስናደር ቆየንም። እነዚህ ውጭ ሰዎች መጥተው ሲረዱ እና ምንድን ነው ያደረገው፣ ከእነሱ ጋር ተግባራዊ ጠቀሜታው ምንድን ነው? አዎ ችግሩ ምንድን ነው? አይደንቲፋይ ማድረግና ከዚያ በኋላ ችግሩ የምንዋጣበትን መንገድ ነው። ችግሩ የሚዋጣው ያው ኢትዮጵያዊ የሆኑ በቂ ፕሮፌሰሮች ስናመጣ ነው። እሱ በቀላሉ በአንድ ጊዜ የሚሆን አይደለም። የመጡትም ወደዚያ ከምሄድ ሰንታ ወደ ሌላ ሌላ ቦታ ይሄዳሉ። ሌላ ችግር ነበረ፣ ሰ ፖለቲካም ነገር እና ለእኔ ያየሁት እሱ ነው። የሚገርም ግን ምንድን ነው ይህንን ኢትዮጵያን ሩራል ኢትዮጵያ ልጆቻቸውን እንዲማሩላቸው የሚፈልጉ አንዱ ነው። ሁለተኛ ያን ጊዜ ሀይሌ ሴንትራላይዝድ ነው የሆነው። እኛስ አዲስ አበባ የምንሰጠው ትምህርት እንዴት ያለ ነው? ሁለቱንም ለመጻፍ ነው ያንኛውን፣ እንደነገሩ ሪፖርቱን ማህማት ጻፍኩኝ። በኋላ ደግሞ ይህንን የነበረውን ሲስተም ቤተ ክርስቲያን ጊዜ ጀምሮ በተለይ ከምኒልክ በኋላ ጽሑፍ የለም። እዚያን ጊዜ የነበሩትም በሕይወት ምኒልክ የተማሩም ያስተማሩም አንዳንዶች በቃ ይገኙ ነበር። እነሱን እያደርጉ ትልቅ መጽሐፍ ጻፏል። ሺ ሁለት መቶ ገጽ ይሆናል። ሶርስ ቡክ አብ ኢትዮጵያን ኤጁኬሽን ያ ማለት ልናደርግ ይሞክር ነው። ይ ዌስተርን ኤጁኬሽን አለ። እሷ ወደ ኢትዮጵያ ከመጣ በኋላ በምኒልክ ጊዜ ነው የመጣው። ምን ልናደርግ ሞክር፣ የደረሱብን ችግሮች ምንድን ናቸው ምን አደረግን እነዚያን ችግሮች ለማስወገድ ይህንን ሁሉ የሚል ጥያቄ ነው። እሱ ሊታተም ተዘጋጅቶ በዩኒቨርሲቲ ማተሚያ ቤት ስንዘጋጅ ነው እንግዲህ ያን ጊዜ ሬቮሉሽን የመጣው እና እኔ ብስባት ካል ቁጣሁኝ እስከ ዛሬ አልታተምም። ነገር ግን ከዚያው መጽሐፍ በተንተራሰ ሌሎች ብዙ መጽሐፍ ያሉ መጽሐፎቹ እንግዲህ ኦሪጂናልነታቸው አንድ ሱ የጻፈም ያን ያህል የለም። እሱንም ጻፍኩኝ በኋላ ለማስተማሪያ ሆነ ለማንም ለላይብረሪ ረድሷቸዋል። አሁንም ያለው እሱ ነው ገና። እና በእኔ ጊዜ ለመስራት ከፈለግ ለመስራትም የማይፈልጋለን። እና የሚገርም ምንድን ነው፣ አሁን እሱን መስመሩን ሳለቀው በፊት ያን ጊዜ ያደረግኩት መሰረት ለእኔ ሪሰርች ለኢንተርናሽናል ላይፍ ያን ጊዜ ነው መሰረቱ የተጣለ። እስከ ዛሬ ድረስ እኔም ካሰብኩት ይልቅ ሳላውቅ ተዋጥኩኝ። በዚያ ሌላ ለማየት እድልም ጊዜም እድሜውም በሙሉ በኢትዮጵያ ትምህርት በአጠቃላይም በትምህርት ጉዳዮች የሰጡ ቀደም ብለን እንደጠቀስነው በ1958 እንደ አውሮፓውያን የዘመን አቆጣጠር አንስቶ በአሜሪካ ድምጽ የውጭ አገልግሎት በተለየ ፕሮግራም ያቀርቡ ነበር። በኋላም በ ሺህ ዘጠኝ መቶ ሰባ አምስት ወደ ሚሽጋን ከተመለሱና በሚሽጋን ዩኒቨርሲቲ መምህርነት ሆን ከቀጠሉ በኋላ የመረዳጃ ማህበር አቋቁሞ ብዙዎቹን እንደረዱ ታሪኮ ይዘክራል። ቀሩን ጥቂት ደቂቃዎች የትምህርትን ጉዳይ ሌላ ጊዜ እንዳሉት በሰፊው እንመለሳለን። በግል ከእርሶ ጋር በሚደረግ ቃለ ምልልስም በውይይቶችም ለዛሬው ግን ከልጅነት ታሪኮው ለቅምሻ ትንሽ ነጥቦችን እናንሳ። ደብረ ታቦር ነው የተወለዱት፣ እንደገለጹልንም በዚያ ገጠር አካባቢ አድገው ለከፍተኛ ትምህርት ወደ አውስትራሊያና ወደ አሜሪካ የመጡባቸው ሁኔታዎች እስኪፈጠሩ ድረስ ያደጉት በዛው አካባቢ ነው። እስኪ የልጅነት ጊዜ የሆነ እንደው ምን አይነት ልጅ እንደነበሩ በመጠኑ ያስታውሱን። ትልቅ ጥያቄ እየጠየቅኩ ነው። አዎ እንግዲህ ጊዜ ባልስ አንድ ቀን አሁን ልጆች የሚያደጉ ልክ እሱን አይነት ነው የሚጠይቁኝ፣ እንዴት ነበር ልጅነትህ? በቀደም ስ አይተሃል እዚያ አብሬያቸው እዚያም መንደር ሳድግ የማስታውሰው፣ ከዚያም በኋላ አዲስ አበባም ሆነ ውጭ ሀገር ምለው ሞረለስ በአቅርቢ የሚያውቁኝ ተማሪዎችም ሆነ የስራ ጓደኞች የዚያን አይነት መንፈስ ነው ያላቸው። ምን እንዳደረግኩ አላውቅም፣ ጥሩ ተቀባይነት አለኝ። እንግዲህ የወላጆች ጉዳይ እና ያስተዳደግ ጉዳይ ነው። ደኩበት ቦታ መንደራችን ፈረስ ሜዳ ይባላል። ከብት እንጠብቅ ነበር። ታዚያ መንደር ብዙዎቹ ዘመዳሞች ነን። አጎቶች፣ አክስቶች እና ደግሞ አያቶችን በህይወት ነበሩ። እዚያው መንደር ነው የምንኖር የነበረው። ፍቅር ሁለተኛ ሌላ ቦታ አይደገምም። ገናኛለን ወላጆቻችን ያስተማሩን

በእነሱ በሚችሉት መጠን የሚያደርጉት ነገር ሁሉ እሱ ነው። እና እኔ እኔም ውጭ ሀገር ኖሩ ያለው ከህይወቴ አብዛኛውን ግን ህይወቴን አሁንም በዙር ሳይ መሰረው የተጣላው እዚያው መንደሩ ነው ውስጥ የኢትዮጵያ ህዝቦች መልካም ፕሮፌሰር ተሾመ በርከት ያሉ ቁም ነገሮች እናያዋዩን ግን ከታሪኮ ጨለፍ አደረግን እንጂ አልጨረስንም። በሌላ ፕሮግራም መልሼ ላገኙ ፈልጋለሁ። ለአድማጮች ለማስታወስ ያህል ከ1975 እንደ አውሮፓውያን የዘመን አቆጣጠር ጀምሮ በሚሽጋን ዩኒቨርሲቲ በትምህርት በአፍሪካን አሜሪካውያን ትምህርት በአፍሪካ ጥናት ተመራማሪነት በስነ ጽሁፍ ሳይንስና ስነ ጥበብ በበርካታ ዘርፎች አገልግለዋል። በእንግሊዝኛ፣ በፈረንሳይኛ እና በአማርኛ የተጻፉ ጥናት ጽሁፎች አሉት። ፕሮፌሰር ተሾመ ዋጋው ለጊዜው አመሰግናለሁ። እግዜር ይስጥልኝ። በጣም እግዜር ይስጥልኛል። ወላሂ በጣም ደስ ይለኛል፣ እንዳንተ ካሉ ሰዎች ጋር መነጋገር በጣም ደስ ይለኛል። ስላነጋገርከኝ እንግዲህ መልካም ወደፊት ኑሮ ይኑር እንገናኝ ይሆናል አሜን እግዚአብሔር ይስጥልኝ እግዚአብሔር ይስጥልኝ የዛሬ ሳምንት ይሄኔ ያሁኗ ሰዓት በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ሰላሳ ሁለተኛ ዓመታዊ በዓል ተከፍቶ በእለቱ የሚጀመሩት የመክፈቻ ቀን ዝግጅቶችም ተጠናቀው ሰው ሰው ከሜዳ ወደ የመዝናኛ ቤቶች ሄዶ የሚጫወትበትና ስለ ቀጣዩ ቀን ዝግጅት የሚያሰላስልባት ሰዓት ናት እና ስለ ዘንድሮ ዝግጅት ለአድማጮቻችን ለማቅረብ ፈለግንና ፈልገን አፈላልገን ሁለቱን አገኘን። ራሳቸውን አስታውቀው ከኔ ጋር ያደረጉት ውይይትም በዚያው ይቀጥላል። አቶ አዲሱ ለዚህ ቃ ባህላዊ ልውውጥ ስልጋበስ ከን በጣም ላመሰግን እፈልጋለሁ። ሳምሶን ሙልጌታ እባላለሁ። የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ የህዝብ ግንኙነት ክፍል ኃላፊ ነኝ። ጤና ስጥልኝ። አቶ አዲሱ አብይ ኑርልኝ እባላለሁ። የሲያትል ባህሮ ቡድን ተወካይ ነኝ። የኢስፍን የቦርድ አባል ሳምሶን ሙልጌታን በህዝብ ግንኙነቱ ክፍል የሚመለከተውን ጉዳይ በአጋዥነት ነው የማገለግለው። መልካም ሳምሶን፣ ከአንተ ልጀምር። እስቲ ሰላሳ ሁለተኛ አመት ቀላል አይደለም መቼም። ሰላሳ ሁለት አመት የእናንተ እናንተ እድሜ ሳይሆን አይቀርም ብዬ አስባለሁ። ዝግጅቱ ምን ይመስላል? ምን ላይ ናችሁ? የሰላሳ ሁለተኛው የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ አመታዊ ቶርናመንት ከጁን ሀያ ስምንት እስከ ጁላይ አራት በዩኒቨርሲቲ ኦፍ ሜሪላንድ ይካሄዳል። የዛሬ ሳምንት ማለት ነው የሚጀምረው። እሺ ሰላሳ አንድ ቡድኖች ከሀያ አምስት የሰሜን አሜሪካ ከተሞች ይመጣሉ ካልጋሪና ከቶሮንቶ ጨምሮ የዘንድሮ በዓላችን ከመቼውም ይበልጥ ከፍ ባለ ደረጃ እያሰናዳን ነው። ከፍ ያደረገው ምንድ? የምናቀርባቸው ምክሮች በሁለት ሺ አስራ ሶስት ካደረግናቸው ዝግጅት ስህተቶች በመማር እንዲሁም ለዲሲ ለሜሪላንድ እና ለቨርጂኒያ ገበያ ብቁ መሆን አለብን ብለን በመነሳሳት ነው። ምን ስህተት ነበረን ትላለህ ሳምሶን? በአለፈው ሁለት ሺ አስራ ሶስት ጥቃቅን ስህተቶች ነበሩ። ጎልቶ ከሚታዩት ስህተቶች አንደኛው በሙዚቃ አካባቢ የነበረው ኳሊቲ አነስተኛ ነበረ። ሁለተኛ ነገር ደግሞ ጁላይ ፎር ዝናብ ዘንቦ ሰውን ከስቴ ደሙ ማውጣት ነበረብን እና፣ ሌላ ነገር ደግሞ መግቢያው አካባቢ የነበረው ትርምስ ለብዙ ሰው ጥሩ አልነበረም፣ እና ሁሉ አስተካክልናል። እሺ። ግን በነጻ በበጎ ፈቃድ የሚሰራ ስራ ነው። ይገባኛል። አንዳንድ አንስተት ቢኖር ደግሞ አይገርምም። እንኳን እናንተ ስራዬ ብሎ የያዙት ሰዎች አንድን ድርጅት መቶ በመቶ አስተካክለው አይሰሩም። ግን ይሄ ፌዴሬሽን ሰላሳ ዓመት በላይ ቆይቶ የሚያስገርም ነገር ነው። አሁን በሙዚቃው የኢትዮጵያ ቀን ብዙ ጊዜ የሚበላሽባችሁ ይሄ ሳውንድ ሲስተም ተበላሸ፣ የተከራየኑ ሰው ሳያመጣ ቀረ ወዘተረፈ። ሰላሳ ሁለት ዓመት የቆየ ድርጅት የራሱ የሆነ ሳውንድ ሲስተም እንኳ የለውም። እሱ ብቻ አይደለም። አሁን ኤስፍኔ ወይም ይሄ ፌዴሬሽን የራሱ የሆነ መለያ መዝሙር ሊኖረው ይገባል፣ የለውም እና ብዙ አርቲስቶች አጠገባችኋሉ አላሰባችሁበት እንደሆነ አላውቅም፣ እንጂ ይሄን ለማድረግ የሚያቅት አይደለም። እንደው እግረ መንገዴ ነው፣ ብዙ ነገር አለ ላነሳ የምችለው። ወደ አብይ ልሂድ። አብይ ምንድን ነው የህዝብ ግንኙነቱን እየረዳ ያለው? በምን ረድፍ ነው? በምን ዘርፍ ነው? ከሮብ ጀምሮ እስከ ቅዳሜ እስከ መዝጊያው ምሽታችን ድረስ የተለያዩ ፕሮግራሞች ይካሄዳሉ። ከዚህ መካከል እሮብ ለታ በሚደረገው የብሔራዊ ቲያትር ስልሳኛ አመት ክብረ በዓል ላይ በዛ ዙሪያ ነው እያገዝ ያልኩት። እንደው ቶሎ ቸኩዬ ወደ ፕሮግራሙ ገባሁ እንጂ፣ ስለዚህ ለስፖርት ማህበራችን የኢትዮጵያ እግር ኳስ ፌዴሬሽን በሰሜን አሜሪካ ያንተ ፕሮግራም ስለሚያደርገው ከፍተኛ ዘገባና አስተዋጽኦ በድጋሜ ምስጋናን ማቅረብ እፈልጋለሁ። በዚህ በኢትዮጵያ ብሔራዊ ቲያትር ዙሪያ በርካታ የጥበብ ባለሙያዎችን ለህዝብ ያስተዋወቀ ተደናቂ የመድረክ ስራዎች ትኝተ ጥበባትን የተለያዩ የባህልና የአካባቢ ጭውቶችን በመድረክ እንዲቀርቡ ያደረገ የደከመ ጥበብ ባለሙያዎች ይሄን ያላቸውን ልዩ ስጦታቸውና ችሎታቸውን እንዲያዳብሩ በር የከፈተ ድርጅት ነው። በጠቅላላው የኢትዮጵያ የባህል ዘርፍንና ትይቶች ከአጥናፍ እስከ አጥናፍ በውጭ ሀገርም ጭምር እንዲተዋወቅ ብሎም እንዲወደድ ለስልሳ አመት ያልተቆጠበ ጥረት ሲያደርግ የቆየ ኢንስቲትዩሽን ነው። በስለዚህ አንድ ላይ ተሰብስበን ቲያትር ቤቱ ከተከፈተበት ጊዜ ጀምሮ የሚታወቅበትን ጎላ ብለው የሚወጡትን ጭውቶችም ዘፈኖችም ቀልዶችም ለመስራት ነው እየተሞከረ ያለው። እንዲያውም ከፈቀድክልኝ በዚህ ዝግጅት ውስጥ ከሃያ የሚበልጡ ተዋናያኖች ና ዘፋኞች አሉበት ዝግጅት ነው እየተዘጋጀ ያለው። ግን ብሔራዊ ቲያትርን ስልሳኛ ዓመት ስታከብሩ እርግጠኛ ነኝ ከአዲስ አበባ መቼም ከቲያትር ቤቱ አንጋፋ አርቲስቶች ና የኪነ ጥበብ ሰዎች ሙያተኞች ስላሉ እነሱን ትጋብዛላችሁ ብዬ አስባለሁ። ለመሆኑ ማን ነው የጋበዛችሁ? ከቲያትር ቤቱ ማን ይዛችሁ ነው ከቲያትር ቤቱ Player line in the Tayo. I'm a ታደሰ ወርቁ፣ ተክሌ ደስታ እነዚህ ሁሉ የትያትር ቤቱ በግል ሲያገለግሉ የነበሩ ሲሰሩ የነበሩ እንደነ በስራ አስኪያጅነትም ደረጃ እንደና አቶ ጌታቸው አብዲ በቀጥታ ከትያትር ቤቱ ግንኙነት ያላቸው ሰዎች አሉ። አላማው ግን ኪነጥበብን በተተኪው ትውልድ የማስረከብ ኃላፊነትን ለመወጣት በሚል መንገድ ስለሆነ የተጀመረው የብሔራዊ ትያትር ስልሳኛ አመት ስናከብር በጠቅላላ በኪነ ጥበብ ዙሪያ ያሉትን ሀገር ፍቅርም ከሌሎችም ቲያትር ቤቶች የተውጣጡ የኪነ ጥበብ ሰዎችን በማሰባሰብ አንድ ላይ ለብሔራዊ ቲያትር ለማክበር በማለት ነው የተጀመረው። በዓሉን የብሔራዊ ቲያትርን ስልሳኛ ዓመት በዓል ሌሎች የኪነጥበብ ሰዎችም ተገኝተው ያደንቁታል ነው የምትለኝ። በትክክል ከብሔራዊ ቲያትር እነ አቶ መልካሙ ተበጀ ቢኖሩም፣ እነ ብርሃኑ ተዘራ፣ እነ ማሬቱ ለገሰ ከዚህ በፊት ያስማቸው በፍላየሩ ላይ ምስላቸው ያለው አቶ ሻምበል በላይ ነው። ሁሉንም ሰዎች ከሌላም ቲያትር ቤቶች እና ከሌላ ሙዚቃ ዘርፍ አንድ ላይ ሆኖ ለማክበር ነው ለብሔራዊ ቲያትር ስም የታሰበው። እነዚህ ቀደም ሲል የጠቀስካቸው አብይ አቶ ተስፋዬ ገሰሰም እና አቶ ደበበ ሌሎችም እነ ታደሰ ተነግሯቸዋል እና ወይዘሮ አለም ፀሐይ ያውቃሉ በአሉ ላይ በደንብ ተገኝተው እንደሚያዘጋጁ። ወይዘሮ አለም ፀሐይ ጋር ብዙ ግንኙነቶች አድርገናል። መጨረስ የሚገባቸው አንዳንድ የመጨረሻ ስምምነቶች መሰራት ያለባቸው ጉዳዮች ሊኖሩ ችላሉ ይችላሉ። ከስራ አስኪያጅ ኮሚቴዎች ጋር ግን ስታለም ፀሐይ ወዳጆ ጋር ብዙ ትብብር እና ብዙ ግንኙነቶች አድርገን የሜይልም ተለዋውጠናል። ያላለቁ ስራዎች አሉ እንጂ ግን ፈቃደኝነቱ አለ በነሱ በኩል ነው የምትለኝ አለ አሁን እስከማቀው ድረስ አለ። በዚህም አጋጣሚ መጥቀስ የምፈልገው እንደዚሁ በአማካሪነት አንትሽ በቀለ፣ ተወልደ በየነ እነዚህ ሁሉ እያገዙን ነው ያሉት ነጥብ ሰዎችን በማሰባሰብ በነገራችን ላይ በተጨማሪም ለብዙ አመታት በብሔራዊ ቲያትር ውስጥ ሲያገለግሉ ለነበሩ የኪነ ጥበብ ባለሙያዎች ሽልማቶች አዘጋጅተን በዛ ሰዓት በዛ መድረክ ለመሸለምም ዝግጅት አድርገናል። እነዚህ ሰዎች በዚህ በዓሉ ጊዜ ተገኝተው ስለ ብሔራዊ ቲያትር የሚያስረዱት የሚያቀርቡት ጭውውት አለ። አዎ፣ እንዴ ሳምሶን ነህ ለጀመረውና አብ ጨርሷል። ለጠየቁ ጥያቄ አዎ፣ እነዚህ ሰዎች ያውቃሉ። በቅርቡ ከፋንትሽም ጋር ሆነ ከአለም ፀሐይ ወዳጆ ጋር አንድ ላይ ትን እየተናገሩና ሰሩ ይመስለኛል። አብይ ይመስለኛል ነው፣ ይቅርታ እንደው በጥንቃቄ እንድናስቀምጠው ብዬ ነው። አብይ ይቀጥልሽ። የተጀመሩ ስራዎች አሉ ያልተቋጩ፣ ግን ደግሞ የሚቀሩ መደረግ ያለባቸው አሉ። ግን ይሄ ዝግጅት እና ውይይት የተጀመረው የዛሬ ስድስት ወር ሊሆነው ነው። መጨረስ የሚገባቸው በአሁኑ ሰዓት ጉዳዮች ነበሩ፣ ያልተጨረሱ አሉ። በሂደት ላይ ነው ያለ። አይ ግድ የለም ተጀምሮ እነሱ ነገሩን የሚያውቁት እና እየተዘጋጁበት ከሆነ ምን ችግር እኮ የለውም። ለሰው ስንናገር ግን ስማቸውን ስለጠራን በተግባር ይውላል ወይ ለማለት ነው። መልካም ነው። ፋንትሽም አውቃለሁ የብሔራዊ ቲያትር ሰውነች እና እነዚህ ሁሉ ተሰባስበው በዓሉን ያደምቃሉ። ትልቅ ታሪክ ያለው ነው። የቀዳማ ኃይለስላሴ ቲያትር ቤት የነበረው ዛሬ ብሔራዊ ትያትር የሚባለው እና የኪነ ጥበብ ሰዎችን ያፈለቀ ቤት ነው። ሳምሶን ማን ነው የዘንድሮ የክብር እንግዳቸው? የፌዴሬሽኑ የዚህ አመት የሁለት ሺ አስራ አምስት የክብር እንግዳችን የሆኑት በጣም የሚታወቁ ስፖርተኛ አቶ ተስፋ የፈጠነ ናቸው። ምናልባት ከብሔራዊ ትያትርም ጋብዛችሁ ይሆን ይሆናል፣ ብዬ ነው። ስልሳኛ መስል እንደምታከብሩ አይደለም? አልጋበዝንም። ሌላ ግን አቶ አዲሱ፣ መናገር የምፈልገው የመክፈቻውን ዕለት ዝግጅት በሚመለከት ነው። መልካም ምክንያቱም ከወትሮ የተለየ ነው። ሌላ አዎ፣ የዘንድሮ የተለየ ነው፣ እና የመክፈቻው ዕለት ዝግጅት ለሰማዕት ወገኖቻችን መታሰቢያ የሚደረግ ሲሆን በተለያዩ የዓለም ክፍሎች በስደት ላይ ያሉ ግፍ የተፈጸመባቸውን ወገኖቻችን፣ በተለይም በሊቢያ አሰቃቂ ሁኔታ በግፍ የተገደሉትን ወገኖቻችን የምናስብበት እና የምናስታውስበት ይሆናል። በዚህ አጋጣሚ ለሰማዕቱ ቤተሰቦችና ዘመሮችም እግዚአብሔር መጽናናትና ጥንካሬ እንዲሰጥልን አስደናቂ ዝግጅት አዘጋጅተናል። ምን ይሆን ዝግጅቱ? ሳምሶን ይቅርታ፣ እሑድ ዕለት የታወቁ አርቲስቶች፣ የታወቁ ኢትዮጵያኖች፣ የሚዲያ ሰዎች እንዲሁም ከሀይማኖት ክፍል ሰዎች ጋብዘን ብዘን የዛን ዕለት በስቴሪየሙ ዙሪያ የምናሳየው እንትን ዝግጅት ይኖራልና ብዙም ልነግር አልፈልግም። ምክንያቱም ያው ሰፕራይዝ እንዲሆን ስለምንፈልግ ነው። ሰውን ሰ- እሺ፣ መልካም ነው፣ ግድ የለም አርቲስቶችና የሚዲያ ሰዎች ምን እንደውም የሚያደርጉት የዛ ቀን ይሆን? ያው ከኛው ጋር ከተጫዋቾቹ ጋር ያው በስቴሪሙ ዙሪያ ይዞራሉ፣ እንዲሁም የተለያዩ መልእክቶች ያስተላልፋሉ። የኢትዮጵያ ቀን ጉዳይ ደግሞ አለ። እሱም የሕዝብ ግንኙነቱ ድርሻ ነው። ይሄን ደግሞ ለመራዳት ነው አብይ አብረህ ከሳምሶን ጋር የምሰራው እና ምን አለ የኢትዮጵያ ቀን አምስት የሴት ተወዛዋዦች፣ አምስት የወንድ ተወዛዋዦች እንደዚሁም ደግሞ ሙሉ የዘመናዊ ባንድ እና ባህላዊ ባንድ የሚሳተፉበት ጥሩ ኳሊቲ ያለው የሳውንድ ሲስተም የተዘጋጀበት ስቴጁ በደንብ የተቀነባበረበት ስራ ነው የሚሰራው። በዘፋኖቹም በኩል ደግሞ ፋሲል ደሞዝ እና እንደዚሁም እነ ብርሃኑ ተዘራ ያሉበት አብዮት ካሳኖች ደመቀ ያሉበት ደመቅ ሞቅ ያለ ዝግጅት ነው የሚኖረን በዚህ አመት። መልካም እንደው ሁልጊዜ የማነሳው ጥያቄ ነው ለሁለታችሁም ሊሆን ይችላል። የኢትዮጵያ ቀን ኢትዮጵያን ማስተዋወቂያ ነው። ለማን ነው የምታስተዋወቁት? ኢትዮጵያውያን ላልሆኑ ለዚህ ሀገር ህዝብ ደግሞ ለተራው ለእኔ ቤጠ ሕዝብ ብቻ አይደለም፣ ለመንግስት ባለስልጣናት በክብር ተናጋሪነት በክብር እንግድነት ይገኛሉ። የዛ ቀን የኢትዮጵያን ባህል፣ የኪነ ጥበቡን፣ የስነ ጥበቡን፣ የስነ ጽሁፉን የመሳሰለ እና ከዚህ ሀገር የመንግስት ባለስልጣናት የጋበዛችሁ ሰው አለ? ሙዚቃ ዘፋኞች አምጥቶ ዘፍኖ መለያየቱ ኢትዮጵያውያን ሁልጊዜ ሙዚቃ ያገኛሉ። ማታ ማታ ሳምንቱ ሙሉ በየቤቱ ሙዚቃ አለና እሱ በእውነቱ እንደ ትልቅ ነገር መታየት የለበትም። የኢትዮጵያ ቀን ተብሎ የኢትዮጵያን ማስታወቂያ ቀን ሊሆን ይ ገባ አሁን ባለፈው ጊዜ ማዘጋጃ ቤት ተሄዶ የኢትዮጵያ ሰንደቅ ዓላማ ተሰቅሎ የመሳሰለ ነበር። ጥሩ ነው። ሳንሆዜ ውስጥ ዘንድሮ ምን አለ ለየት ያለ? አንዳችሁ አቶ አዲሱ እንትን በመጀመሪያ በሁለት ሺ አስራ ሶስት የጋበዝ ናቸው ኦፊስ ኦፍ ካውንቲ ኤግዜክቲቭ ሞንትጎመሪ ካውንቲ ኃላፊ የሆኑትን አይክ ልጌት ጋብዘናል። እሳቸውም በኢትዮጵያ ቀን እንደሚገኙ አረጋግጠዋል። ሌሎችንም እዛ አካባቢ ያሉትን ካውንስል ሜምበሮችና ልዩ ልዩ ቢሮ የያዙትን ሰዎች ጋብዘናል። የተረጋገጠ ነገር የለም ግን እንደሚመጡ ያው ተስፋ አለን። መልካም ነው። ሰሞኑን እንደገና እንገናኛለን። ሳምሶን ሙሉጌታ እንዲሁም ደግሞ አብይ፣ ይኑሩልኝ በጣም አመሰግናቸዋለሁ። ሌላ ለመጨመር የምፈልገው በዚህ አመት በኢትዮጵያ እንዴ ላይ ከተለያዩ ኤምባሲዎች እንግዶች እንዲገኙልን አቶ ሳምሶን ሙሉጌታ በኩል የተላኩ ደብዳቤዎች አሉ እና ከተለያዩ ሀገር አምባሳደሮች በዝግጅታችን ላይ እንደዚሁም ደግሞ እንደጠቀሰው ከመንግስት ክፍል እስከ ዋይት ሀውስ ድረስ እንግዶች ቀርበው ፕሮግራም ተሳታፊዎች ይሆናሉ ብለን እንገምታለን። ግብዣ ወረቀትም ተልኮላቸው። በጣም ጥሩ ነው። አብይ ጥሩ ነጥብ ነው የጨመርክልን። ይቅናችሁ። ሰላም ሆኑልኝ። እውቅ ተዋናይ፣ አዘጋጅና ጸሐፊ ተውኔት፣ ገጣሚ ተርጓሚና መምህር ነው። ለዕድሜ ልክ የጥበብ ሥራዎቹና ባበረከተው አስተዋጽኦ የተሸለመው የቀድሞ የአዲስ አበባ ዩኒቨርሲቲው የረጅም ጊዜ መምህር ረዳት ፕሮፌሰር ተስፋዬ ገሰሰ ለምሽቱ በኪነ ጥበብና በሕይወት ዘመን ስራዎቹ ላይ ካተኮረው ለዛ ካለው ወጉ ጋር አብሮን ያመሻል። እንግዲህ በቀደመው የራዲዮ መጽሄት አሉላ በአንተን ባለፈው ሀሙስ ፕሮግራም እስከ ተስፍሽ ጋር አንተ እያሉ ነው ያወያየ ነውና ሰፊ ጊዜ አሳልፋቸዋል። ዛሬ ምን ላይ ነው የምናተኩረ? እንደ ገለጽከው ዘርፈ ብዙ የመድረክ ሰው የጥበብ ሰው ነውና ተስፋ የገሰሰን ይዘው ሊነሱ የሚችሉት ሊዳሰሱ የሚችሉት ጭብጦች በርካታ ናቸው። እንደምታስታውሰው ካወያየ ነው በጣም በጥቂቱ ነው ቀደም ብለህ በጠቆምካቸው በቀደመው የመጀመሪያ ክፍል ራዲዮ መጽሄትም ሆነ በባህልና ማህበረሰብ ያቀረብ ነው በትውልድ ቅብብሎች ዙሪያ ለምታነሳው ጥያቄ በቀደመ ዝግጅታችን የተወያየንበት አንድ ሌላ ጭብጥ እንንደርደር። ከአንድ ቋንቋ ወደ ሌላ ቋንቋ ሲተረጎም በቋንቋ የሚተላለፍ መልእክት ብቻ ሳይሆን ለዛ ቋንቋ የራሱ እስኪመስል ድረስ የራስ ማድረግም አለ። አሁን ኦመር ሀያምን በምንሰማበት በምናነብበት ጊዜ በዚያ ዘመንና ቦታ የነበረውን ፍልስፍና፣ አስተሳሰቡን፣ ጥልቀቱን፣ ምጥቀቱን ከራሳችን ጋር በምናዛምድ መልኩ ማምጣት ከትርጉም ያለፈ ነገር ነው። መጀመሪያ ያን ጥልቀት መንፈሱን መረዳት፣ ከዛ ደግሞ አገሬው ባህልና ልማድ፣ ሰዎች በቀላሉ በሚረዱት የራሳቸውን እንዲያደርጉት በሚረዳ መልኩ መውረስ፣ የውርስ ትርጉም እንደምንለው ማምጣቱ ላይ። እስኪ ለወጣቶች ፈንጥቅ፣ አሁን በጀመርከው ይሄ የራስ ማድረጉን ነገር እንደው ገፋ አድርገህ። እሺ፣ ለዚህ ምሳሌ ጸጋዬን ብወስድ ይቻላል፣ እርግጥ ከበደ ሚካኤልን አንዳንድ ስንኞቹ ለመጥቀስ ይቻላል። አንድ ስንኝ ልውሰድ፣ የጸጋዬ ገብረመድህንን ማክቤት ይሄ ቱሞሮን ቱሞሮን ቱሞሮ የሚለውን መነባንብ ታውቁታላችሁ። ትምህርት ቤት ሳላችሁ አጥንታችሁ አቀላችሁ ይዛችሁ ሊሆን ይችላል። አሁን ጸጋዬ እንዴት አድርገው ነው የሚተረጉመው? ችን የራስ ማድረግ የሚባለውን ነገር እንደ ምሳሌ ልስጥ። ቱሞሮን ቱሞሮን ቱሞሮ የሚለው መነባንብ ከማለቱ በፊት መክፈቻ ስንኞች አሉ። ሌዲ ማክቤት መቤት ሆይ ማክቤት ሞታ ሳያረዱት ነው፣ ይህንን ቱሞሮን ቱሞሮ የሚለውን መነባንብ የሚጀምረው ከተረዳ በኋላ ማክቤት ሽ ሹድ ሃፍ ዳይድ ሂር አፍተር ዘሉድ ሃፍ ቢን ታይም ፎር ሰች ወርድ ብሎ ነው መግቢያውን ቱሞሮ ቱሞሮ የሚለው የሚከፍተው ጸጋ የምንድን ነው የሚለው ሞቷም እረፍቷም ከእንግዲህ በኋላ ነበሪ ጊዜው ሲመቻች ለዋይታና ለአዋይ ው እንግሊዞች አበር ስቴፍ ልብ ነው፣ ትንሽ ነገር ናት። ውዳፍ ቢን ታይም ፎር ሰች ወርድ ነው ያለው እና ያቆማት ሼክስፒር። ጸጋዬ ግን ይህንን ነገር ኢትዮጵያዊኛ ሲያደርገው ጊዜው ሲመቻች ለዋይታና አዋዋይ እኛ ጋር ዋይ ዋይ አለ። አዋዋይም ደግሞ ለቅሶ መድረሱ መቀመጡ። እንግዲህ ተመልከት፣ ይሄ ሼክስፒር ውስጥ የለም። አንዲት እንትናት ያለችው ወደ አማርኛው በሚመጣ ጊዜ ይሄንን አደረግ መንፈሱን ሳይተው ግን ኢትዮጵያዊኛ አድርጎት። ይህን ነው እንግዲህ የሚተረጉሙ ሰዎች ራስ አድርጎ የሚባለው አንድ የራስን ባህል በደንብ አድርጎ ማወቅ፣ የራስን ቋንቋ ጥሩ አድርጎ ማወቅ፣ ሁለተኛ ያንን የሚተረጉመው ወጡን ቋንቋ፣ መጀመሪያውን ቋንቋ ሶርስ ቋንቋውን በደንብ አድርጎ ማወቅ እና ያንን በስሜት ደግሞ አንተ እንደዛ የሼክስፒርን ስሜት መካፈል አለበት። ጸጋ ይህንን ስሜት ለማምጣት ብዜ ላይ አርቲስት መሆን አለበት። ይህንን ይዞ ነው።

መጠቅ ያለ ነገር ነው ያወራችሁት። ጋሽ ተስፋዬ እራሱ አክት እያረገ መድረክ ላይ ያለ ነው የሚመስለው የጋሽ ጸጋዬን ሁኔታ ሲገልጥ። ስለ ትውልድ ቅብብል እንድታወራ ነው የምፈልገው። የትውልድ ቅብብሎሹ ከአንተ በፊት የነበሩ አሉ፣ የአንተ ዘመን አሉ፣ ከአንተ ደግሞ መለስ ብሎ የመጡት አሁን እናለም ፀሐይ ነጌትነት በዛ ግድም፣ ከዛ ደግሞ አሁን ልጆቹ አሉ እንደነሽ መለስ ሰሩ እንደና ለማየው የመሳሰል ይህን የትውልድ ቅብብሎሽ እስቲ በተመለከተ ትንሽ ንገረን፣ እዛ ውስጥ ሁሉ አልፈሃል። እድሉ ከሰጡኝ ነው። አሁን ሸምግልሃል ብለው ትንሽ ወደ ኋላ ሸሻ አድርገውኛል። አታስተምርም ምንም አልተሰጠህም፣ እናውቃለን። ግን እስቲ በዛ ውስጥ ስላለፍ እንደው ከአንተ አንድ ደረጃ ወደኋላ ኋላ ተመልሰ የአንተንም ዘመን ይዘ ሁለቱንም። በጣም ትልቅ ጥያቄ ነው እና ጠየቃችሁኝ። አስቸግ የሚፈትነኝ ነው ነገሩ አንድ በኩል ቅር የምሰኝበት ነገር አለ። ምክንያቱም ቀደም ሲል የነበረውና መቆየት ያለበት ቅር ሲተውና ሲናቅ ደስ አይልም ወይም ሲበረስ ደስ አይልም። የውጭውም ደግሞ ጫና አለ። እንደ እንግሊዝኛ በቋንቋ ሄድን እንደሆነ በዘፈን የጃዙም ሆነ ይሄ ፖፑ እና ሬጌው እና ከነበረው ጎፈሬ ጎፈሬ ሳንሲንቆና ክራር፣ ፋኖ፣ ዋሽንት ጋራ ሲውጠው እንግዲህ ይሄ ወደ ሙዚቃው ሄድኩኝ። አሁን ቅርስ ነው። ያው በእኔ ወጣትነት ጊዜ ክራር ተጫዋች ነው። ዋሽንቱን የሚጫወተው እረኛ ነው። አጅበኝ የነበረው ህሊና ውስጥ ያለው እነዚህን ነፍሉት ጥሩምባ ሲተካው ሲደልክ ከበረዋ የኛ አታሞ ጥሩ ነ ድንቅ ድንቅ ድንቅ የምትለዋ ግን ያ ባካሽከካ ብሎ የሚደበላልቀው ነገር ሲመጣና አዲሱ ትሉድ ያንን አያውቀው እና ያንን እንደ መርሳት እንደ መተው ወይም እንደ መናቅሲት ቅሬታ ያልጉታል። ይሄ ቋንቋችን አማርኛችንም ሆነ ግዕዝ ቅንያውን ስንት ኢትዮጵያዊ ነው ቅንውን የሚያጣጥም ያለ ወጣቱ ጥሩ ገጣሚዎችም አሉ። አሁን እንዳልከው እንደነ ጌትነት፣ ምናልባት ጌትነት ትንሽ ግዕዙንም ይሞክር ይሆናል ዲማ ምናምንና። ግን አንዳንዶቹ ግን አዲስ አበባ ብቻ ይበቀሉና እዛ ያሉት ልጆች ያው ለቀልድ ያህል ይሆናል። በጣም ጎበዝ ነው ማን? አዎ እሱ አይሻል እኮ በእውቀቱ። እነዚህ አይልም እኮ ይህሉም ለማለት አይደለም። እና ትንሽ በቅኔው በኩል ሳይሻል አይቀር ይሆናል እና በልቦወለዱ በኩልም ቢሆን አዎ አሉ። አዲስ አለማ ይሁን እንግዲህ ከዛ በፊት አፈወርቅ ገብረ ኢየሱስ ናቸው፣ ጦቢያ ግን እነዚያን ደግሞ እንዲተው መደረግ የለበትም። ቅርሱ በሰፊው ከሪክለም ውስጥ ገብቶ ቤንሻንጉል ወይም ጉራጌ ሀገር እንዴ፣ ይሄ የኛ ቋንቋውኑ ራሱ የነበረበት ነው። እንዲ ጠኑ ያስፈልጋል። እንዲያውም አፈወርቅ ገብረ ኢየሱስ ኤርትራዊ ናቸው። ዝድያቸው የሚመጣ እና ኢትዮጵያ ጋር አስተጣላን ብሎ አሁን ትውልድ በፍጹም ረኛ ስነ ማስተው የለበትም ማለያየት የለበትም። ኦሮምኛም እንደዚሁ ነው። ፊደልን የመሰለ ነገር አለን ዩኒክ የሆነ በአፍሪቃ ውስጥ የዲማ ሊቃውንትም ቢሆኑ ባለቅኔዎች እና አራት አይን አገርሹ እነዚህ አያቶቻቸው እኮ ወለጋዎች ናቸው እና ኢትዮጵያዊነታቸው እና ይሄ ቅርሱ የጋራ ስለሆነ ይዘነው መሄድ ያለብን ነን። አሁን አማርኛ እዚህ እናገራለን። የኦሮምኛ ፕሮግራም ወይም የአፋርኛ አይኑር ማለት አይደለም። ቮይስ ኦፍ አሜሪካ ይኑር። ነገር ግን ደግሞ አንድ አብረን ብሔራዊ የምንጋራው ነገር እኔ ከአፋሩ አፋሩ ከቤንሻንጉሉ ከትግሬው፣ ከጉራጌው የምንገናኝበት ያስፈልገናል። እና ይሄንን ነገር የሚሸረሽር ነገር አያለው። ሰለሞን ደሬሳ ኦሮምኛ ነው አፍ መፍቻ ቋንቋ። በደንብ ጥሩ አድርገው ነው የሚናገር እና ወለሎታ በግጥም ምን የመሳሰለ አዲስ በር ከፋች ስራ ሰራ ነው። ምን ይዘን ነው መሄድ ያለብን? ጎድለው ነገር የለም ነው ምንም ያንን መሰረት አድርገን ፈረንሳይኛ ቢፈልግ ይጨምርበት፣ እንግሊዝኛ ይጨምርበት፣ ጀርመንኛ ይጨምርበት። እሺ ግዴለ እሰዬ እሰዬ። የትውልድ ቅብብሎችን ስለጀመር ጥሩ ተቀባብሎ አልመጣም አልመጣም። ያለፈውን እየተውነ ነው። አሁን እዚህ ያላችሁት እናንተ፣ አንተ ኦሮሞ፣ አንተ እንትና ብለህ ትለያያለህ እንዴ? እንግሊዝኛም ልትናገር ትችላለህ። ነው ፕሮብለም። ይሄም ልናገራችሁ ይችላል በእንግሊዝኛ አሁን ብፈልግ፣ ነገር ግን እንዴ የኛ የሆነውን ሆኑ እንዴት እንተዋለን? ቅብብሎሹ ግን የተበላሸው በተለይ ከቲያትር ሊቅ በሙዚቃ ይመስለኛል። የጥንቱን የሙዚቃ ሁኔታ ለምሳሌ አሁን አይተ አሁን ሙዚቃ የሚወጣው ድራማዎች፣ አሁን የሚወጡት ጨዋታዎች፣ ሲዲዎች፣ የአማርኛ ጭውውቶች ይወጣሉ እንደምታውቁት። ምናልባት የአሁኑን ወጣቶች የሚያስቁ ነገሮች ላያስቁን ይችላሉ። ኮሜዲን የወሰድነ ከጥንታዊ ግሪኮቹ ብንመጣ በነ ሶፎክሊስ፣ ኤስክሊስ፣ ዘሪፕቲስ ዘበን ከክርስቶስ ልደት በፊት የነበሩ ታላላቅ ብሉይ ደራሲያን የነበረው ኮሜዲ አይነትና አሪስቶፋኒስ አሁን ለእኛ ይህን ያህል አይጥም ሊሆን ይችላል። ግን ያንን ደግሞ አይጥሉትም፣ እንደ ክላሲክ አድርገው ላቲን የሆነው እንኳን ግሪክ ያልሆነው እንኳን መሰረታቸው አክብረው ይሰሩታል፣ ለማስተላለፍ ይሞክራሉ፣ እንዳይጠፋ ያደርጋሉ። እኛ ጋም ይሄው ነው መሆን ያለበት፣ ለማለት እኮ ነው። ስሜት የሚኮረክር ትልቅ ነጥብ ስለተነሳ እንዳንተ ያለ የህይወቱን አብላጫ ጊዜ በኪነጥበብ ውስጥ ያሳለፈ ሰው እንዲህ አሁን እንዳየ ነው እንዲቆረቁረው እና ምናልባትም ሌሎችን እንዲያነጋግር በጥሞና እንዲመለከቱት የሚጋብዝ ጉዳይ ነው ያነሳው። ይሄ መቼም ውይይቱ የሚጀምር እንጂ የሚያበቃ አይደለም። ሰዓት ለመሻማት ግን ወደ አንተ ህይወትና ስራዎች እንመልስ። ቀደም ብለን እንዳነሳ ነው በርካታ በራሳቸው መንገድ የታወቁ የኪነጥበብ ባለሙያዎችን አፍርተሃል። በራስህ ብቻ አልተገደብክም። እቁን የሙዚቃ ሰው ተስፋዬ ለማን የኢትዮጵያ ሙዚቃ ታሪክ ደራሲ ጭምር ነው ወደ ሙያው ያስገባህ ነህ። ቅድም የምንገልጻቸውን ጌትነት እኒሆን ጨምሮ መምህርም ነህ፣ እና አብራቸው በኪነ ጥበብ መድረክ መስራት ብቻ ሳይሆን በትምህርቱ መትሃል። ይህም ሁሉ ያደረገ ሰው ግን ምናልባትም ለዛሬዎቹ ወጣቶች እንደ አዲስ እናስተዋወቅ እስኪ ትውልድህ ታሪክህን ለመመልከት እንደሞከርኩት በ ሺህ ዘጠኝ መቶ ሀያ ዘጠኝ ከ50 አመት በላይ የኪነ ጥበብ እድሜ ያሳለፍክ ነህ። ምናልባት ያልተነገረ ብዙ ጊዜም ያልተሰማም ነገር እንሰማ ይሆናል። ምናልባት እናውቃለን የምንለው ዛሬ አንተን የማያውቅ ተስፋ የገሰማን ነው ለሚልም እስኪ ስለ ትውልድ፣ ስለ አስተዳደግ አጫውተን። ባይገርም እኔ ጓለ ማውታ ነኝ ማለት እናቴ ገና በወራት ውስጥ አመት ሳይሞላኝ የሞተች አባቴም ሁለት አመት ከሆነኝ በኋላ የሞተና ወላጅ አባትና እናቴን የማላውቅ ሰው ነኝ። ግን እንግዲህ ይሄ ነው የጥንት ትውልድ የሚባለው እኔን ያሳደጉኝ መጀመሪያ ላይ ገና ጫቅላ ሆኜ ሬጅስቴ ላይ ያሉ ሽሞች እና ገባር ከጣሊያን በፊት ነው። ከዛ በኋላ ግን ጭሰኛም ይባላል ግን አስተዳዳሪ አይነት ነገር ናቸው እና እነሱ ናቸው መጀመሪያ ተቀበለው ያሳደጉኝ ማለት ወተት ግተውኝ እና ደግሞ ሁለተኛ ስደርስ ወደ አምስት ዓመት እንደዚህ ስድስት ዓመት ሲሆንኝ አሁን መማር አለበት ብለው ቄስ ቀጥረውልኝ አስተምረውኝ እሱን አድርሰው ወደ አዲስ አበባ ወደ ስጋ ዘመዶች ወደ ታላቋ አክስቴ የእናቴ በጣም ታላቅ ነች። እሳቸው ጋር እንድሄድና ተፈሪ መኮንን ትምህርት ቤት አዳሪ እንድገባ ያደረጉኝ እና እዛም አዳሪ ትምህርት ቤት ገብቼ ዝም ብለው ብተው ኖሮ ዋጋ የለውም። እኚህ አክስቴ ደግሞ አዲስ አበባ ውስጥ ያሉት ተንከባትኮው ስታመም ባልባሳት፣ በሌላው ነገር ሁሉ እንዳልቸገር፣ በረፍት ጊዜ መልቼ እነሳቸው ከአንድ ነው ፍቅር አሳይተውኝ ከባላገር ጀመረ አዲስ አበባ ገብቼ ይህንን ፍቅር አግኝቻለሁ። እና በባህላችን ጉዲፈቻ የሚባል ነገር አለ። አንድ ልጅ ለሌላ ሰው የግዴታ መወለድ ቋንቋ ነው የሚባለው፣ አስተዳደግ ነው ዋና ቁም ነገር፣ እና ፍቅር መስጠት ነው። ይህንን አግኝቻለሁ። የተደላደለ ሕይወትና ሚዛናዊ የሆነ ጭንቅላት ልቦና አምሮ ያለኝ ምክንያቱ በዚህ ምክንያት ነው። ይህን ፍቅር ስለተገኝ ሊጠፋ ይችል ነበር። አለወላጅ እናትና አባት አያት ያሞላቀቃል ጆች ሞተዋል በጨቅላነቴ እና አያትም ሊያሞላቀቅ ይችላል። ማሞላቀቅ ማለቴ አይደለም ግን የሚገባው ዲስፕሊን እንዲያገኝ ስርዓት ይዞ እንዲያድግ ግን ፍቅር ደግሞ መስጠት ይሄንን አውቀውት አይደለም አሁን እኔ እንደ ፍሮይድ እንደ ሳይኮሎጂስት ሆኜ ነው የምናገር። የተመረኮዝኩት ነገር ነው ምተፋው። እነሱ ግን ይሄ ነገር ሳይኖራቸው በተፈጥሮ የነበራቸው ነው። ቅድም ያልኩት ጉዲፈቻ የሚባለው ነገር አለ። የአማራ ልጅ ነው የገላይ ልጅ ነው የምናምን ነው ብሎ በዘር በምን አይታይም፣ እና የአንዱ ጎሳ ሌላው እንደ ልቡ እየወሰደ ነው እንደ ልጁ አድርጎ የሚያሳድግ እና ይሄ እንግዲህ አሁን እንደ እዚህ ሽያጭ ነው። አሁን ያለ ልጆችን አዶፕሽን የሚባል ነገር ድርጅት ተደርገው ቢዝነስ ሆኖ ነው ከዛ የተመረጠ ህፃንን የተወሰደ የሚሰጥ ሌላ ስምም ተሰጥቶትም ብሎ ቋንቋው ከነሱ ተለያይቶ፣ በኋላ እነሱ ደግሞ ትልቅ ከሆኑ በኋላ የታለ አባቴ የታ እንዳት እናቴ ብሎ እነሱ ፍለጋ ደግሞ የሚመለስበት አይነቱናት ያለ የባህል እና ወጉን መሰረቶች ያጣ ነው ያጣ ነገር ነው እንጂ፣ ያ የነበረን ነገር ላይ መገንባት ብንሽ ብንማር ግን ብናበረታታ፣ ህብረተሰቡ የአሁኑ አይነት ሰቆቃ ሊቢያ ውስጥ የደረሰው አይነት ነገር ደቡብ አፍሪካ ውስጥ ያለው አይነት ነገር ሁሉ እርግጥ የታሪክ ሂደት ስለሆነ ምናልባት ማቆሙ የሚቻል ነገር ነው ላይሆን ይችላል፣ ግን ቢሆንም መቀነስ ያስችላል። በዛ ውስጥ ይቀጥል። ታዲያ አሁን የወጣትነትህ ዘመን አንደኛ ደረጃጭ ሁለተኛ ደረጃጭ እንደጨረስክ የኮሌጅ ህይወትህ በወጣትነትህ እንደው ተስፋዬ ምን አይነት ወጣት ነበር? ከተስፋ ገስጽ ጋር ጀምር። ጥቅም ያለው ጋላ በቃም ቀጠሮን ውሰድ። አሁን ወደ አዲስ አበባ ነው። ወደ ንጉሥ ያክሊሉ መስኮት በቅርቡ ከዚህ ዓለም በሞት ስላለፈ አንድ ታዋቂ አርቲስት ነው ያዘጋጀው። ሟቹ ራሱ ባቀነባበረው አንዲት የሂሩት ዜማ ወደ ውይይቱ እናልፋለን። ባለፈው አስራ አምስት ቀን የሰባ ዓመት አዛውንት ስለሆኑት የፓርላማ ተመራጭ አውርተህን ነበረ። ብዙ አድማጮች ስለ ፓርላማ ምርጫ ያቀረብከውን ወደውታል። ዛሬስ ምን አለ? ዛሬ ደግሞ ስለ ሰባ ዓመቱ ትራምፔት ተጫዋች ትንሽ ላወራ እፈልጋለሁ። ለመሆኑ የት ነው ያለኸው? ኮልፌ ልኳንዳ ተራ። ኮልፌ አዎ፣ አዲሱ ኮልፌ፣ ፈጥኖ ደራሽን አልፌ። ምን ልትሰራ? በቅርቡ ከዚህ ዓለም በሞት ስለተለየ ትራምፔት ተጫዋች ታሪኩን ላወራ። ድንቅ ነው። በልቀጥል ያንተው ሰዓት ነው፣ ያንተው ተራ። መልካም፣ እየሰማን ነው። አሜሪካም ልዩ ሰው ነው ማለት እችላለሁ። ስነ ጥበቡ ልዩ ሰው ለምንድን ለምንድ ነው ይሄንን የምለው እኔ ገና ተቀጥሮ ስራ ከመጀመር ከጀመረበት ጊዜ ጀምሮ ነው ማለት ያኔ ተቀጥሬ አዲስ በሆኑ ምዛት ርስፈትና ዝግጅት ሰላፊ ሆኝ የተቀጠርኩት። እሱ ደግሞ በልጅ ወታደርና ተቀጥሮ ኦርኬስትራ ውስጥ ተምሮ፣ የውጭ ሰዎች ናቸው የውጭ ምሁራን ናቸው ካስተማሯቸው ውስጥ አንዱ ነው። ከዛ በፍጥነት ከ መጥቆ ነው ወደ ሁለተኛ ኦርኬስትራ ውስጥ ከገባ በኋላ ብሎ ወደፊት የሚቀጥልልን አርቲስት ዶክተር ተስፋ ያበበ ነው መኮንንን አሳምሮ ይገልጸዋል። አለስልሱ የመጫወት የውጭ ፊ የመጫወት ብቃቱ እያየ ለመጣ ከዛ ወደ አሁኑ ወደ አንደኛ ኦርኬስትራ አዛወረ። እዛ ሆኖ የኦርኬስትራ ውስጥ ደግሞ ግንባር ቀደም ሊደር የሆነ ሆኖ ትልልቅ ስራዎች ሰሯ። አንደኛ በኦርኬስትራ ውስጥ እንደ ሙሴ ነርሲስ ናልባንዲያን ሰሯቸውን የፈጠሯቸውን ስራዎች ሁሉ ያለምንም ችግር ኖታ እያነበበ የመስራት ብቃቱ ፈጣን ነበር፣ ከማንም በላይ ፈጣን ነበር። ከዛ ባሻገር እኛ የምንሰራቸውን ስራዎች እኛ የምንፈጥራቸውን ዜማዎች ደግሞ ወደ በኖታ በመቀመርና ቅመም ሰጥቶ ኦርኬስትራው እንዲሰራው በማድረግ በኩል በጣም ፈጣን ነበር። አሬንጀር ነበር። ሁለት ለመናበር ከሆነ በራሱ ጥረት እና ከሌ ስራዎች አንደና እንደና ህይወት ጭራነች ኮች ገላ ወዘት የትማርት ስራ ና ሄሎትን የና ለማሸትን ስራዎች እና ሙሉ ከመርሰት ስራዎች ብዙ ስራዎችን ራሱ ቀምሯል። ከዚህ ባሻገር ራሱ ዜማ ይፈጥራል፣ ግጥም ይደርሳል። ሻምበል መኮንን መርሻ በወቅቱ ይሰጥ የነበረውን ዘመናዊ ትምህርት ከተከታተለ በኋላ ገና በወጣትነቱ የፖሊስ ሰራዊት ባልደረባ ሆኖ ተቀጠረ። ከዛም በነበረው የሙዚቃ ዝንባሌ ወደ ሰራዊቱ የሙዚቃና የቲያትር ክፍል ተዛውሮ አንቱ የተባለ ትራምፔት ተጫዋች ለመሆን በቅቷል። ቀደም ሲል ዶክተር አርቲስት ተስፋዬ አበበ እንደገለጸውም መኮንን በአውሮፓና በተለያዩ የአፍሪካ ሀገሮች እየተዘዋወረ ስራዎቹን አሳይቷል። እንደገና ዶክተር አርቲስት ተስፋዬ አበበ ከዚህ ባሻገር ልዩ ብቃቱ በትራምፔት ኤክስፐርት ነው። የትራምፔት መሳሪያ ተጫዋች ግራምፔጅ መሳሪያ ተጫዋች ነው። በዛ ውስጥ ለየት ያለ ሜካፕ ሰጥቶ የመጫወት አቅሙ በጣም ከባድ ነው። ግ በጣም ከባድ ነው እና ሶርዲ የሚባል መሳሪያ ለሱን ወጥፎ እዛ ላይ የሁለት መቀለ ስራ ስራ ራ አንድ የስራል ጓዴ አንተን የምትለው ዜማ እዛ ላይ የሚስራው ስራ ዘመን ተሻጋሪ ሆነ ነገር ስ የሚሰራ ስራ ነው። ከዛሬ አርባ ዓመት በፊት የተጫወተው ስራ ነው። በኦሮምኛ ዜማ ድምፃዊ ነው። ለምሳሌ ሽሮ የአዳዱላ የአበሬ ሚኒያ ረኩላ የሚለው ኦሮምኛ ዘፈን

በሁሉም ሚዲያዎች እየስለተከያለ ስራው ነው። በዚህ ላይ በሚሰራቸው ስራዎች ላይ ሁሉም በማንኛውም ሙዚቀኛ ቁም አድርገ የሚጫወቱ ጠበር ገፍ እያለ ራት ለምናደርገዋል ኦዲየንሱን በቁጥጥር ስር የማድረግ ብቃት አለ። ኮሜዲያ ነው ራሱ ዶክተር አርቲስት ተስፋ ያበበን ከልብ አመሰግናለሁ። ሌላው የሲምፎኒ ተጫዋች የነበረው በወቅቱ በሲምፎኒ ጨዋታ አንደኛ የነበረው ፖሊስ ኦርኬስትራ ነው የዛ አባል የነበረው ሻምበል አበበ ኃይሉም ስለ ሻምበል መኮንን ምስክርነቱን ሰጥቷል። ለሰላሳ ስድስት አመታት ሁለቱም አብረው ሰርተዋል። የትራምፔት ሙዚቃን ብዙ የሙዚቃ መሳሪያ ተጫዋቾች ተጫውተውታል። እንደ መኮንን ግን ተዝናንቶ የተጫወተው የለም ይላል። ሻምበል መኮንንን ስለ ሲምፎኒ ሙዚቃ በሀገራችን በነበረው አጠቃላይ ሁኔታ ላይ ወደፊት እንደማወያየው ቃል እየገባሁ የሻምበል መኮንን መርሻ የመጨረሻው ልጅ የሙዚቃ ሳይሆን የባንክ ባለሙያ የሆነውን ሰይፈ መኮንንን አነጋግሬ የዛሬውን ዝግጅቴን በዚህ ሁሉ ላብቃ። መኮንን ማለት የሁሉም አባት የኔ ብቻ ሳይሆን፣ ሰፈራውን ጎረቤት ብትጠይቅ ሁሉም ልጆቹን ጠቅላላ እሱ ያሳደገ ነው። ስናምሽ እንኳን ትንሽ እንኳን አምሽተን ቤት ስንገባ እንኳን በቃ ሞቹ ወጥቶ ነበረ ቆሞ የሚጠብቀ የነበረው። ትምህርት ቤት እየተከታተለ ከስተማሪ ጋር እንዴናቸው ልጆቹ እያለ ነበር ያሳደገን። እዚ አንዳንድ ስራዎቹን ይዛቸዋል። ብዙ ሙዚቃዎች አሉ እሱ የሚጫወታቸው ብዙ ሙዚቃዎች እንዳሉ ነው። እንደው እነዚህ ታሪኮችን ጽፎ ትተዋል። ነጋሽ ተስፋ ያበረ አድማጮች ለድምፁ ጥራት መጓደል ይቅርታ እንጠይቃለን። የምሽቱ ያልነውን ታዲያ በዚሁ መቋጨታችን ነው። በሚቀጥለው ራዲዮ መጽሔት እንገናኝ። and I very dunyakula. ያ ያዱላያበሬኛ አድማጮች፣ ከመሰናበታችን በፊት ማጠቃለያ ዜና ዩናይትድ ስቴትስ ደቡብ ካሮላይና ቻርልስተን ውስጥ ባለፈው ሳምንት ዘጠኝ ሰዎች በነጭ ታጣቂ የተገደሉበት ታሪካዊ የጥቁር አሜሪካውያን ቤተ ክርስቲያን የመጀመሪያው የቅዳሴና የጸሎት ሥነ ሥርዓት በዛሬው እለት ተካሂዷል። የሰንበት ትምህርት ቤቱም ዛሬ ቀደም ብሎ መከፈቱ ታውቋል። የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19 በ22 ና በ31 ሜትር ባንድ የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ ያበቃ። ነገ ሰኞ በማስቀደም ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በልዩ ዝግጅት በመደበኛው ደግሞ ከምሽቱ ሶስት ሰዓት እስከ አራት ሰዓት በሚተላለፈው ፕሮግራማችን መልሰን እስክናገኛችሁ ያስተናግድናችኋል። አሉ ከበደና ከፕሮዲሰሩ ቴሌላይ ምቤካር እኔ ማዲሰ አበበ ነኝ። ሰላም ተናደሩ።